ዛሬ የምንመለከተው መልእክት ከገና ሁኔታ ጋር የተያያዘ ነው። በእርግጥ ትናንትና የኢትዮጵያን ገና ነው ስናስብ ይዋል ነው። ዊ ሃድ የስተርደይ አወር ክሪስማስ ኢትዮጵያን ክሪስማስ ሶ ኢት ኢዝ አ ሊትል ቢት አሄድ ኦፍ ቴን ዴይዝ ፍሮም ዌስተርን ክሪስማስ ጀስት ላይክ ዘ ራሺያን ኦርቶዶክስ ክሪስማስ ሶ ዊ ሃድ ኢት የስተርደይ ሶ ዘ ሜሴጅ ቱዴይ is concerning uh, that area. እና እግዚአብሔር አምላካችን እናመሰግናለን። ምንድን ነው እኔ ለዚህ መልእክት መልእክቱን ያዘጋጀሁበት ክፍል ይሄ ሉቃስ ወንጌል ምዕራፍ ሁለት ቁጥር 34 እና 35 ላይ ያለው ቃል ነው እና ምን የሚል ርዕስው የሰጠሁት ለምልክት የተሾመው ህፃን የሚል ነው የሰጠሁት ርዕስ። እና እንደምታዩት ቁጥር 34 ና 35 ላይ በጣም ሽማግሌ የሆነ ሰው ስምዖን የሚባል ሰው ወደ ቤተ መቅደስ መጥቶ፣ ማርያምን እና ዮሴፍን ጌታ ኢየሱስ ክርስቶስን በእጁ ላይ ታቅፎ እንደተናገራቸው መልእክት እንደሰጣቸው ነው ምናየው እና እንደዚህ ይላል፣ ስምዖንም ባረካቸው እናቱን ማርያምንም እነሆ የብዙዎች ልብ ሀሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት እንዲሆን ነው የሚለው የግሪኩ ተሾሟል። በአንቺ ደግሞ በነፍስሽ ሰይፍ ያልፋል ብሎ በቀጥታ ስለ ሕፃኑ ለማርያምና ለዮሴፍ ተናገረ እና፣ እንትኑ ጉዳዩን ስትመለከቱት የጌታ ኢየሱስ ክርስቶስ ሰው የሰውን ሥጋ ለብሶ ለምን መጣ? አምላክ ለምን ሰው ሆነ? ምንድን ነው ምክንያቱ? በክርስትና እምነት ውስጥ ትልቅ ትኩረት በክርስቶስ ኢየሱስ ላይ እንድንሰጥ እግዚአብሔር ያደረገው መጽሐፍ ቅዱስም ደግሞ ከብሉይ ኪዳን እስከ አዲስ ኪዳን እሱም በተመለከተ ነው የተጻፈው። ለምን ሆነ የሚለውን ነገር ስንመለከት ብዙ የመጽሐፍ ቅዱስ ክፍሎች ይህንን የሚገልጡ አሉ። ግን ከብዙዎች ውስጥ አንዱ እዚህ ጋ ስምዖን የተባለው ሰው የተናገረው ቃል ነው። ለምንድን ነው ጌታ ኢየሱስ ክርስቶስ የመጣው? ምንድን ነው አላማው አምላክ የሰውን ስጋ ለብሶ የተገለጠበት የሚለውን ስንመለከት በጣም ወሳኝና ጥልቅ የሆነ ነገርን ይሄ ስምዖን የተባለው ሰው እዚህ ጋር ሲናገር ታያላችሁ። እንዲሁ ባክግራውንዱን ለማሳየት በስምንተኛው ቀን ጌታ ኢየሱስ ክርስቶስ ቁጥር 21 ላይ ተገረዘ ይላል ሉቃስ ወንጌል ምዕራፍ 2። ከዛ በኋላ ልክ በአርባኛው ቀን ወደ ቤተ መቅደስ ልክ ሃያ ስንት ቀን ቆይተው 32 ቀን ቆይተው ወደ ቤተመቅደስ አመጡት። ይሄ በብሉይ ኪዳን በተሰጠው ሕግ መሰረት ነው። ወንድ ልጅ በ40 ቀኑ ቤተ መቅደስ ይመጣል። ሴት ልጅ በ80 ቀኗ ቤተ መቅደስ ትመጣለች እና መስዋዕት ይደረግላቸዋል። በኦርቶዶክስ ቤተ ክርስቲያን ወንድ ልጅ በአርባ ቀኑ እንደ ክርስትና እንደሚነሳ በሰማኒያ ቀን ሴት ልጅ እንደምትነሳው ይሄ ሀሳብ የተወሰደው ከመጽሐፍ ቅዱስ ከዘሌዋውያን ምዕራፍ 12 ላይ ነው። እና ይሄ ጌታ የሱስን ወደ ቤተ መቅደስ አመጡት። ከዛ ምንድን ነው ለማርያም ደም ስለፈሰሳት መስዋዕት ሊያቀርቡ ለልጁም ደግሞ የምስጋና መስዋዕት ሊያቀርቡ እና ለእግዚአብሔርም አሳልፈው ሊሰጡት ነው የመጡት እና ልክ ማርያም እና ዮሴፍ ከህፃኑ አርባ ቀን ከሞላው ከጌታ ከኢየሱስ ጋር ሲመጡ፣ አንድ ሽማግሌ ሰው ብቅ አለ ቤተ መቅደስ እና ይሄ ሽማግሌ ሰው በጣም ሽማግሌ ነው። ስምዖን የሚባል ሰው ነው እና አንድ ነገር ይጠብቅ ነበር፣ በሕይወቱ አማኝ እንደሆነ ትገምታላችሁ። ምንድን ነው የሚጠብቅ የነበረው? የእስራኤል መጽናናት ነው ይጠብቅ የነበረው ይላል ቃሉ። የእስራኤል መጽናናት የሚባለው ነገር በብሉይ ኪዳን በጣም ሲጠበቅ የኖረ ነገር ነው። ስለምንድን ነው እስራኤል የምትጽናናው? መሲሁ የሚያድነው መጥቶ እስራኤላውያንን በታላቅ ክብር፣ በታላቅ ኃይል ነፃ ያወጣቸዋል። እና እስራኤል የምትጽናናው ያን ጊዜ ነው። እና ያን ጊዜ ደግሞ ሰዎች በሙሉ እንዲህ አይነት ጥበቃ ውስጥ ነበሩ። ምክንያቱም እስራኤልና ይሄ ሚድል ኢስት አካባቢ በሙሉ በምን የተገዛ ነበር? በሮማውያን ቅኝ ግዛት ውስጥ ነበረ። እና ሮማውያንን አስወግዶ ለእስራኤል ነፃነት የሚሰጥ የፖለቲካ ዴሊቨረር የሚጠብቁ ሰዎች ነበሩ። የፖለቲካ ነፃ አውጪ ጌታ ኢየሱስ ግን መንፈሳዊ ነጻ አውጪ ነው። ግን ይሄ ሰውዬ አማኝ ነው። መንፈስ ቅዱስ በሱ ላይ ነበር ይላል። አሁን ያነበብኩላችሁ ቃል፣ ቅድም ያነበብኩት ከዛ በመንፈስ ቅዱስ ተሞርቶ ይሄ ሰውዬ ይሄ መሲሁ መጥቶ ሳታየው አትሞትም ተብሎ ቃል ኪዳን ተገብቶለት ነበር እና በጣም የሚገርም መንፈሳዊ ሰው ነው ትጉ ሰው ነው የሚጸልይ መጽሐፍ ቅዱስን የሚያነብ እግዚአብሔርን ልክ እንደ ቃሉ የሚያከብር ሰው እንደነበረ ነው እና ይሄ ሰው ቤተ መቅደስ መጣ ማርያምና ዮሴፍ ህፃኑን ይዘው ወደ ቤተ መቅደስ መጡና ልክ ቤተ መቅደስ እንደመጣ መንፈስ ቅዱስ ተናግሮታል ህፃኑን ቀጥታ ከማርያም እጅ ላይ ተቀበለና ከዚህ ጋር የተጠቀሰውን ቃል መናገር ጀመረ። ይሄ ምን ተብሎ ይታወቃል? የስምዖን መዝሙር ተብሎ የሚታወቀውን ነው የተናገረው እና ምን አለ ቁጥር 28 ጀምሮ 29 ላይ ያለው ያለው ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለህዝብህም ለእስራኤል ክብር ነው የሚናገረው። በሙሉ በመንፈስ ቅዱስ ሆኖ ስለማን ነው? ስለ ሕፃኑ ነው። እጁ ላይ የታቀፈውን ሕፃን ይሄ ሕፃን ለአሕዛብ ሁሉን የሚገልጥ ብርሃን ነው፣ እና ለህዝብህ ለእስራኤል ደግሞ ምንድን ነው? ክብር ነው። እና ይሄ ሕፃን አንተ ለእኛ የሰጠህን ተስፋ ነው። እንደዚህ አይነት ነገር ለሕፃን ብዙ ጊዜ ሲነገር አይታችሁ አታውቁም። ይህንን እንዲናገር ያደረገው መንፈስ ቅዱስ ነው። እና ስለዚህ ህፃን ተናግሮ ይሄንን ካቆመ በኋላ ዮሴፍና ማርያም ይደነቁ ነበር። በተባለው ይደነቁ ነበር የሚለውን ቃል ታያላችሁ። ዮሴፍና ማርያም በጣም ብዙ የሚያስደንቁ ነገሮች ሰምተዋል። ለምሳሌ እዚህ ምዕራፍ ሁለት ላይ ራሱ ጌታ ኢየሱስ ክርስቶስን በእንግዶች ማደሪያ ውስጥ ቦታ ስላልነበረ በበረት ውስጥ በግርግም ነው የወለደችው። ማርያም እንደዛ ይናገራል። ልክ እንደተወለደ የሰማይ መላእክት በሜዳ ላደሩ እረኞች መጥተው የምስራች ሰበኩላቸው እና መላእክቱ ሲሄዱ እረኞቹ ሮጠው ይህንን የተገለጠልንን ነገር እንይ ብለው ግርግሙ ጋር መጡ። አዩት እና በጣም ተደንቀው፣ እረኞች ማአት እረኞች ሳይሆኑ አይቀሩም። ቢያንስ 10፣ 15 እንደዚህ ሊሆኑ ይችላሉ። እና ማርያምና ዮሴፍ እዛ ጋር ደንግጠዋል። ይሄ ሕፃን ገና እንደተወለደ መላእክት ለዚህ ሕፃን አዋጅ የሚናገሩለት ህፃን፣ የሚገርም ነው። በጣም አስደናቂ ትዕይንት ነው የሆነው ነገር እና ልክ እንደዚህ አይነት ነገሮች እየሆኑ ባለበት ጊዜ ዮሴፍ ይሄ ስምዖን በተናገረው ነገር ማርያምና ዮሴፍ ተደንቀዋል እና ባረካቸው። እግዚአብሔር ይባርካችሁ፣ የእስራኤል አምላክ ይባርካችሁ ብሎ ካላቸው በኋላ ቁጥር 34 እና 35 ላይ ወደ እናቱ ወደ ማርያም ዞር ብሎ አሁንም ስለ ልጁ ስለ ጌታ ኢየሱስ ክርስቶስ መናገር ጀመረ። እና ዋና ቁልፍ ሀሳቡ ያለው ይሄ ሕፃን የተሾመ ሕፃን ነው የሚለው ሀሳብ ላይ ነው። እና መሰረታዊ ጥልቅ የሆነ ትምህርት አለው። እናንተ ሁላችሁም ይህንን ዛሬ የምናገረውን ነገር ብትሰሙኝ እና በትክክል በህይወታችሁ ዋጋ እና ስፍራ ብትሰጡት ትልቅ መንፈሳዊ በረከት፣ ስጋዊም በረከት እግዚአብሔር በህይወታችሁ ያደርጋል የሚል እምነት አለኝ። በህይወታችሁ ዘመን ሁሉ ይሄንን ጥቅስ በተመለከተ ነው። የዓለም ህዝብ በሙሉ ወይም የሰዎች የግለሰብ ሰዎች ህይወት የሚወድቀው ወይም የሚነሳው በዚህ ጥቅስ መሰረት ነው። መንግስታት፣ ነገስታት፣ ግለሰቦች፣ ቤተሰቦች የሚወድቁት የሚነሱት በዚህ ጥቅስ መሰረት ነው እና ታሪክ በሙሉ የወደቀው የተነሳው በዚህ ጥቅስ መሰረት ነው። አሜሪካ በአሜሪካነት ልትቀጥል የምትችለው ይህንን ጥቅስ ዋጋ ከሰጠችው ብቻ ነው። የትኛውም ሀገር በጣም የሚገርም ምስጢራዊ ጥቅስ ነው እና አሁን እንግዲህ ይህንን የተሾመውን ለምልክት የተሾመው ሕፃን በሚለው ርዕስ በአንድ ሁለት ሶስት እያልኩ በነጥብ እዚህ ፓወርፖይንት ላይ እንዳለው እናገራለሁ። በመጀመሪያ ጌታ ኢየሱስ ለምልክትነት ተሾሟል። እንደምታወት ቁጥር 34 እና 35 ስምዖን ከባረካቸው በኋላ እነሆ የብዙዎች ልብ ሀሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ለ የሚለው ቃል ለሚቃወሙት የሚለው እዚህ ምልክት ለሚሆነውም ጠቋሚ ሆኖ የሚያገለግል ፊደል ነው። ለምልክት ተሾሟል ጌታ ኢየሱስ ክርስቶስ እና ጌታ ኢየሱስ ለምልክት የተሾመ አምላክ ነው። ራሱ የሰውን ስጋ ለብሶ ሲመጣ ለምልክት ተሾመ ነው። የምልክት የመልእክቱ ቁልፍ ሀሳብ እንግዲህ ለምልክት የተሾመ ነው ጌታ ኢየሱስ ክርስቶስ የሚለው ነጥብ ነው። እና ይሄ ሽማግሌ ይህንን የተናገረው ከራሱ ሀሳብ አመንጭቶ አይደለም፣ የራሱ አስተያየት አይደለም። የብሉይ ኪዳን ሀሳቦችን በሙሉ እግዚአብሔር በአይምሮ ውስጥ በመንፈስ ቅዱስ አስቀምጦ እንዲናገር ያደረገው ነገር ነው እና በእርግጥ ጌታ ኢየሱስ ክርስቶስ ለምልክት የተሾመ ነው በእግዚአብሔር ፈቃድ በራሱም ፈቃድ በመንፈስ ቅዱስም ፈቃድ የሰውን ስጋ ለብሶ ከቅድስት ድንግል ማርያም ድንግል እንደሆነች ተወለደ እና እኛን ለማዳን፣ እኛን ከሞት ከኃጢአት፣ ከእስራት ለማዳን የእኛን ስጋ ለብሶ እኛ መክፈል የማንችለውን ዋጋ፣ የሞት ፍርድ ጌታችን ኢየሱስ ክርስቶስ ለመክፈል ወደ ምድር መጣ። ግን ምልክት ለምልክት ተሾሟል የሚለውን ቃል በምንመለከትበት ጊዜ ምልክት ምንድን ነው የሚለውን መጠየቅ በጣም አስፈላጊ ነው። ምልክት የሚለው ቃል በግሪክ ሁለት ተቀራራቢ ትርጉም ያላቸውን ነገሮች የሚናገር ነው። ምልክት ራሱ ምልክት ሳይን ነው ነው የሚለው የእንግሊዝኛው ኤቻይልድ ሴት ፎር ኤሳይን ነው የሚለው እና ሕፃን ለምልክት የተቀመጠ ለምልክት የተሰጠ የሚል ሀሳብ ነው ያለው። እና ምልክት ማለት ጠቋሚ ማለት ነው በግሪክ እና አንድን ነገር የሚያመለክት ነገር ማለት ነው። ወይም መንገድን የሚጠቁም የሚያሳይ ማለት ነው። ምልክት የሚባለው ነገር እንደዚህ ብሎ የሚናገር ነው። አይናችሁን ከፍታችሁ እዩ። መሄድ የምትፈልጉት እዚህ ኖብልስፊል ከሆነ በዚህ መንገድ፣ በዚህ መንገድ፣ በዚህ መንገድ አድርጋችሁ ሂዱ የሚል አይነት መልክትን የሚናገር ማለት ነው ምልክት በእርግጥ ሁለተኛው ትርጉም ግን ተአምር ማለት ነው። አሁን ይህንን ሁለቱን ምልክት በምልክትነቱ፣ በጠቋሚነቱ፣ በአመልካችነቱ እና በተአምርነቱ አዲስ ኪዳን ላይ ተገልጦ የምታዩት ዮሐንስ ወንጌል ውስጥ ነው። ዮሐንስ ወንጌል ውስጥ ሰባት ምልክቶች ተቀምጠዋል። በጣም ተመርጦ ሴሌክቲቭ ሆኖ እና ዮሐንስ ሲጽፍ ወንጌሉን መጨረሻ ላይ ዮሐንስ 20 ቁጥር 30 እና 31 ላይ ኢየሱስም እነዚህም ምልክቶች አደረገ ይልና እነዚህ ምልክቶች ሰባት ምልክቶች ናቸው። እነዚህም ምልክቶች ያደረገው እሱ ኢየሱስ እንደሆነ እንድታምኑና አምናችሁ በስሙ ሕይወት እንዲሆንላችሁ ነው ብሎ ይናገራል። ጌታ ኢየሱስ ክርስቶስ ያደረጋቸው ምልክቶች ተአምራት ናቸው። የመጀመሪያው ምልክት ውኃን ወደ ወይን ጠጅ መለወጥ ነው። እና ይሄ ማንም ሰው ሊያደርገው አልቻለም። ራሽያ ውስጥ የራሽያ ሳይንቲስቶች ጌታ ኢየሱስ ክርስቶስን እና ክርስቲያኖች ላይ ለመዘባበት በኬሚስትሪ ላብራቶሪ ውስጥ ክርስቲያኖችን ሰብስበው ኢየሱስ የሚባለው ውሃን ወደ ወይን ጠጅ ይቀይሯል፣ አይደለም እኛም ላብራቶሪ ውስጥ መቀየር እንችላለን ብለው የሆኑ ኬሚካሎች አደባልቀው ለሰዎች ለማሳየት ሞከሩ። እና አንድ ክርስቲያን መካከላቸው ነበረ። እና ምን ብሎ ጠየቃቸው። እኔ ጥያቄ አለኝ አላቸው። እና ምንድን ነው ሲሉት ኢየሱስ ክርስቶስ ወደ ወይን ጠጅ የለወጠውን ውሃ ሰዎች ጠጥተውታል እና ምንም አልሆኑም። እስኪ እናንተ የለወጣችሁትን ነገር ጠጡት እና እንያችሁ ብሎ ጠየቃቸው። እና ሾክድ ነው የሆኑት። የወይን ጠጅ አይደለም ቀለም ቀላቅለው ነው የወይን ጠጅ አሉት። ኬሚካል ቀላቅለው ነው ነገሮችን መለወጥ እንችላለን ከውሃ ወደ ኬሚካልነት የሚል ሀሳብ ግን ጌታ ኢየሱስ ያደረጋቸውን ነገሮች በሙሉ ማድረግ የሚችለው እግዚአብሔር አምላክ ራሱ ብቻ ነው እና ምንድን ነው የሚጠቁመው ምልክቱ ኢየሱስ ክርስቶስ ራሱ አምላክ መሆኑን ነው የሚጠቁመው ምልክቱ እና ምልክቱ፣ በተመሳሳይ መንገድ ጠቋሚ የሆነው ይሄ ውሃን ወደ ወይን ጠጅ መለወጡ፣ በተመሳሳይ መንገድ ደግሞ ተአምር ነው። በተፈጥሮ ሕግ መሰረት ሊሆን የማይችል ነገር ማለት ነው። አሁን እኔ ብድግ ብዬ ከዚህ መብረር እችላለሁ። አልችልም፣ ግን መብረር ብችል ተአምር አይደለም። ከተፈጥሮ ህግ ውጭ ነው። ልክ ጌታ ኢየሱስ ያደረጋቸው ነገሮች በሙሉ ከተፈጥሮ ህግ ውጭ ናቸው። ለምሳሌ አራት ቀን ሞቶ የበሰበሰውን አላዛርን መቃብሩ ጋር ሄዶ አላዛር ወይ ድንጋውን አንሱ ከንትኑ ላይ ከመቃብሩ ላይ አለና ድንጋውን ካነሱ በኋላ አላዛር ተነስ፣ ውጣ ብሎ ሲናገረው አላዛር እንደተገነዘ ብድግ ብሎ ወጣ። ይህንን ማን ማድረግ ይችላል? ጌታ ኢየሱስ ክርስቶስ ብቻ ነው የሚችለው። እኛንም ከሞተ ህይወት፣ ከኃጢአተኛ ህይወት ወደ ጽድቅ ህይወት፣ ወደ ጻድቅ ህይወት ሊቀይረን የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። ማንም ሊቀይረን አይችልም። ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ምልክት ተአምርም ነው ልላችሁ ነው እና እና ጌታ ኢየሱስ ክርስቶስ ለምልክት ተሾሟል ነው አሁን ስምዖን እያለ ያለው። እና ወደ መጨረሻ ዋና ነጥቤ ላይ እመጣለሁ ያው በነጥቦቼ መሰረት እና የጌታ ኢየሱስ ክርስቶስ ምልክትነት ምንድን ነው? ለመሆኑ ያሳየ ነበረው የሚልን ጥያቄ ብትጠይቁ፣ አንድ ሶስት ነገሮች እዚህ ጋር ዘርዝር ያለሁኝ። አንደኛ የእግዚአብሔር ፍቅር ምልክት ሆኖ ነው ጌታ ኢየሱስ ክርስቶስ የተገለጠው። እግዚአብሔር በጣም የፍቅር አምላክ ነው። ይገርማቸዋል። ሰዎች ስለ እግዚአብሔር ያላቸው አመለካከት በጣም የተዛባ ነው። እኛ ህይወት ያገኘ ነው ከወደ ህይወት የመጣ ነው። እስካሁን በህይወት የቆምነው በእግዚአብሔር ፍቅር፣ ትዕግስት እና ጥበቃ አማካኝነት ነው። እግዚአብሔር እያንዳንዳችንን አስደናቂ በሆነ ፍቅር ይወደናል። ለሰዎች ልጆች ያለውን ፍቅሩን የገለጠው ጌታ እግዚአብሔር ልጁን ኢየሱስ ክርስቶስን ማለትም ከስላሴ ሁለተኛ አካል የሆነውን ኢየሱስ ክርስቶስን ወደ ምድር መጥቶ ለእኛ እንዲሰቃይና የእኛን ስጋ ለብሶ በቆሻሻ ዓለም ውስጥ እንዲገለጥ ማድረጉ አስደናቂ ፍቅር ነው። የእግዚአብሔርን ፍቅር ታዩበታላችሁ። ጌታ ኢየሱስ ክርስቶስን ስትመለከቱ፣ ገና ስትመለከቱ፣ ኦ እግዚአብሔር እንዴት አይነት አፍቃሪ አምላክ ነው! እንዴት አይነት ሀሳቢ አምላክ ነው! ለእኛ እንዴት አይነት ልዩ የሆነ አላማ አለው፣ የፍቅር አላማ አለው ብላችሁ እንድታዩ ያደርጋችኋል። ይሄ መጽሐፍ ቅዱስ ላይ አዲስ ኪዳን ውስጥ ብዙ ሰዎች በብዛት በቃላቸው የሚያውቁት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ዓለሙን እንደዚሁ ወዷል ብሎ ነው የሚናገረው። እግዚአብሔር እኛ እንዳንጠፋ በልጁ ግን ሕይወት እንዲኖረን ወዶን ነው ጌታ ኢየሱስ ክርስቶስ ምን ያደረገን፣ የሰጠን። እግዚአብሔር እንድንጠፋ አይወድም። እግዚአብሔር ታሪካችን፣ ሕይወታችን እንዲበላሽ አይወድም። ሰይጣን ይህንን ይወዳል። ዓለም ይህንን ይወዳል። እኛም ሳናውቀው ወደ ጥፋት ውስጥ ለመሄድ ልባችንን ልናነሳሳ እንችላለን። እግዚአብሔር ግን በጣም ይወደናል። ጌታ ኢየሱስን ስታዩ የምታዩት የእግዚአብሔር ፍቅር ምልክት ሆኖ ነው። ለዚህ የተሾመ ነው ጌታ ኢየሱስ ክርስቶስ። ሁለተኛ የእግዚአብሔር ፍትህ ምልክትም ነው የሚል ሀሳብን አስቀምጫለሁ። እግዚአብሔር የፍትህ አምላክ ነው። ታውቃላችሁ፣ ፈራጅ ነው እግዚአብሔር እግዚአብሔር ጻድቅ ነው የሚል ነገር ሲነገር ብዙ ጊዜ ሰምታችኋል። እግዚአብሔር ጻድቅ ነው ማለት በፍርዱ በምንም አይነት መንገድ የማያዳላ ጉቦ ተቀብሎ ለከሌ ለከሌ የማይል አሁን እኔ ሰብ ካለው አይደለም፣ እዚህ በመስበኬ አይደለም። ልምድ ነው የዳንኩት፣ በእግዚአብሔር የጽድቅ ፍርድ አማካኝነት ነው እና ጌታ ኢየሱስ ክርስቶስ ስለ ዳንኩ ነው እዚህ የማገለግለው እኔ። አዎ ስለ ዳንኩ ነው እንጂ ለመዳን ብዬ አይደለም። እና እኛ ግን እያንዳንዳችን ደህንነት የሚባለውን ነገር ስናገኝ እግዚአብሔር አምላካችንን ከልባችን ከውስጣችን፣ በሙሉ ሀሳባችን ለማምለክ ራሳችንን የምንሰጥ ሰዎች ነው የምንሆነው። እና እግዚአብሔር የፍትህ ምልክት አድርጎ ነው ጌታ ኢየሱስ ክርስቶስን ያስቀመጠው። ለምን መሰላችሁ? ይህንን የምልበት ምክንያት እግዚአብሔር ጻድቅ ከመሆኑ የተነሳ እኛ ኃጢአተኞች በመሆናችን ልክ ወደሱ ስንቀርብ እግዚአብሔር የሚያደርገው ነገር ምንድን ነው? አንተ ኃጢአተኛ ነህ፣ ኃጢአተኛ ከመሆን የተነሳ በእኔ ስታንዳርድ፣ በእኔ ልክ፣ በእኔ ጽድቅ ልክ የሚሆን ምንም ነገር ስለሌለ ከፊቴ ጥፋ፣ ወይም ከፊቴ ጥፊ ነው የሚለን እግዚአብሔር ፊት ብንቀርብ ያ ጥፋት እንዳያጋጥመን ምን አደረገ እግዚአብሔር? ጌታ ኢየሱስ ክርስቶስን ሰጠና በእኛ ላይ ሊፈረድ የሚገባውን ፍርድ ጌታ ኢየሱስ ክርስቶስ እንዲሸከም አደረገው እና የዘላለም የደህንነት ውጤት እንዲኖረን የዘላለም እርቅ ኃይልና እድል መብት እንድናገኝ፣ በጣም አስደናቂ አምላክ ነው። ስለዚህ እግዚአብሔር ዝም ብሎ ማንንም እያግበሰበሰ ወደ መንግስተ ሰማያት አያገባም። መግቢያው መንገድ ማንን አድርጎታል? የፍትሁ መገለጫ የሆነውን ኢየሱስ ክርስቶስን አድርጎታል። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር የፍትህ የንጹህ ፍርድ የጽድቅ ፍርድ ምልክት ሆኖ ነው የተሰጠን እና ለዚህ ነው እዚህ ጋር በመንፈስ ቅዱስ ሆኖ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ለብዙዎች ለመውደቃቸው ደግሞም ለመነሳታቸው፣ ለሚቃወሙትም ምልክት ሆኖ ተሾሟል። ጌታ ኢየሱስ የፍቅር ምልክት ነው። የፍትህ ምልክት ነው። ደግሞ ከእግዚአብሔር ጋር ህብረት የማድረጊያም ምልክት ነው። ጌታ ኢየሱስ ክርስቶስ ሙሉና ፍጹም ህብረት ነበረው ከእግዚአብሔር ጋር። እኛ በጌታ በኢየሱስ ክርስቶስ ስንሆን፣ እግዚአብሔር አባታችን፣ እኛ ልጆቹ፣ እግዚአብሔርና እኛ የአባትና የልጅ ንጹህ የሆነ ክብር፣ ፍቅር፣ ልዩ ደስታ ያለበት ግንኙነትና ህብረት ውስጥ እንድንገባ ነው ከእግዚአብሔር ጋር የህብረት ምልክት ጌታ ኢየሱስ ሁሌ ይጸልይ ነበር። ልክ እንደ ቃሉ ይመላለስ ነበር። ሁል ጊዜ እግዚአብሔርን ያከብር ነበር። እኛ በክርስቶስ ውስጥ ሆነን ልክ እንደዛ እንደ ክርስቶስ አይነት ህይወት በምድር ላይ እንዲኖረን ምልክት ሆኖ የተገለጠ አምላክ ነው ጌታ ኢየሱስ ክርስቶስ። በሁለተኛ ደረጃ የምመለከተው የምልክቱ ዘለቄታዊ ጥቆማ አሁን ሹመቱን ነው ያየሁት። ሹመቱን መጀመሪያ ላይ፣ ሁለተኛ ደግሞ የምልክቱ ዘለቄታዊ ጥቆማ እና ሁለተኛ ሌላም የምልክቱ ዘለቄታዊ ጥቆማ የሚል ነገር እናገራለሁ። እንደምታዩት ስምዖን እዚህ ጋር ይህንን ሀሳብ ሲናገር፣ ስምዖን ሰዎችን ወይም ደግሞ የሰዎችን ልጆች በሁለት ቡድን ሲያቀርባቸው ነው የምትመለከቱት። ጌታ ኢየሱስ ክርስቶስን የሚቃወሙ አሉ። ጌታ ኢየሱስ ክርስቶስን የሚደግፉ አሉ። ጌታ ኢየሱስ ክርስቶስን በመደገፍ ወይም በመቀበል ወደሱ በመምጣት የሚነሱ ሰዎች አሉ፣ ደግሞ ጌታ ኢየሱስ ክርስቶስን በመቃወም ምንም የሚሆኑ ሰዎች አሉ። የሚወድቁ የሚንኮታኮቱ ሰዎች አሉ። ተመልከቱ፣ እንደዚህ ነው የሚለው፤ እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ አለና ለመውደቃቸው እና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። መጀመሪያ መግቢያ ላይ የተናገርኩት ነገር ይሄንን ነው የሚያሳስበው። የሰዎች መውደቅ እና መነሳት በዚህ ምድር ላይ በግላቸው፣ በቤተሰባቸው፣ በአገር ደረጃ በስልጣን ደረጃ ይሁን፣ በዚህ በአዋቂዎች ደረጃ ይሁን የሰዎች መውደቅ እና መነሳት የሚወሰነው ኢየሱስ ክርስቶስ ላይ ባላቸው አመለካከትና ከኢየሱስ ክርስቶስ ጋር ካላቸው ግንኙነት የተነሳ ነው። ትናንትና እንደ አጋጣሚ ሆኖ ከአሁን ካሉት የካቶሊክ ቤተ ክርስቲያን ጳጳስ በፊት የነበረው ጳጳስ የጀርመናዊው ጳጳስ ለምን ከካቶሊክ ቤተ ክርስቲያን ስልጣን እንደለቀቀ ተደርጎ የማይታወቅ ነገር ነው። በካቶሊክ ቤተ ክርስቲያን ታሪክ እና ለምን ስልጣኑን እንደለቀቀ የሚናገር ትንሽ ክሊፕ አየሁኝ እና ይገርማችኋል በዛ በቤተክርስቲያን ክርስቲያን በቫቲካን ውስጥ የሚደረግ ምስጢራዊ ኃጢአት እና ያንን መቋቋምና ማየት ስላልቻለ ነው ይሄ ሰው የወጣው የሚል ዶክመንተሪ ነገር ነበረ የማየውና፣ በጣም ልቤ ያዝን ነበረ። በቤተ ክርስቲያን ውስጥ በእግዚአብሔር ስም በእርግጥ ካቶሊኮች የዳኑ አይደሉም እኛ እንደምናውቀው እና ግን በእግዚአብሔር ስም የሚደረጉ አጸያፊ ኃጢአቶችን ስታስቡ በጣም ያሳዝናል ልባችሁ ያዝናል። እና አሁንም እዚህ ጋር ነጥቡ የሚመጣ ማን ነው ክርስቶስን ሲመለከቱ ሰዎች የሚያደርጉት ነገር ክርስቶስን እንደ ክርስቶስነቱ እንደ እግዚአብሔርነቱ ወደ እግዚአብሔር የሚጠቁም ምልክት መሆኑን ያልተቀበሉ ሰዎች ሁልጊዜ ቤተ ክርስቲያኖች፣ የሚሆኑ ግለሰቦች፣ አገሮች የሚሆኑ ማንም ይሁን ማን የሚወድቀው ወይም የሚነሳው ከክርስቶስ ጋር ባለው ግንኙነት ነው እና እስራኤል ውስጥ ያሉት ነው ብሎ እዚህ ጋ ስምዖን እየተናገረው በእስራኤል የብዙዎች መውደቅ በቀጥታ የተያያዘው ከክርስቶስ ጋር ነው። ለምን ወደቁ? እነማን ወደቁ? እንዴት ወደቁ? የሚሉ ጥያቄዎችን ስትመለከቱ በቀጥታ የወደቁት ከጌታ ከኢየሱስ ክርስቶስ ጋር ችግር አጋጠመሽ እኔ እቀጥላለሁ እና ከጌታ ከኢየሱስ ክርስቶስ ጋር ከነበራቸው ግንኙነት የተነሳ ነው እና እነማን ወደቁ የሚለውን ስናገር ፈሪሳውያኑ የአይሁድ እምነት ተከታዮች የሆኑት በሙሉ የሃይማኖት መሪዎች ተከታዮቻቸው በሙሉ ነው የወደቁት ይገርማቸዋል ይሄ የትንቢትም ፍጻሜ ነው አሁን ኢሳያስ ትንቢተ ኢሳያስ ምዕራፍ 8 ቁጥር 14 ላይ ብትሄዱ ቀጥታ ስምዖን እዚህ ጋር የተናገረውን ቃል እግዚአብሔር በነቢዩ በኢሳያስ በኩል ሲናገር ትመለከታላችሁ። እና እነዛ ፈሪሳውያን የሃይማኖት አለቆች የጸሐፍት የተባሉት እና እነሱን በሙሉ የሚከተሉት ልክ ትንቢተ ኢሳይያስ ምዕራፍ 8 ቁጥር 14 ላይ እንደተተነበየው ብዙዎቹ ጌታ ኢየሱስ ክርስቶስን ገና ሲመለከቱ፣ ኦ የእግዚአብሔር መሲህ እሱ ሊሆን አይችልም። መንፈሳዊ ጨለማ ውስጥ ነው የወደቁት እና ከዛ የተነሳ በቀጥታ ከእግዚአብሔርና ከእግዚአብሔር ዓላማ ወድቀው ነው የተገኙት። እና በዚህም ዘመን ኢንስቲትዩቶች አሉ። የሃይማኖት ኢንስቲትዩቶች እግዚአብሔርን የማያከብሩ ልክ እግዚአብሔርን እንደ ቃሉና እንደ ፈቃዱ የማይከተሉ ምንም የሆኑ ምን ጌታ ኢየሱስ ክርስቶስ ላይ ያላቸው አመለካከት ወይ እንዲነሱ ያደርጋቸዋል፣ ወይ እንዲወድቁ ያደርጋቸዋል። ለብዙዎች መውደቅ እና ለብዙዎች ደግሞ መነሳት። መነሳት የሚለውን በኋላ እዛ ሁለተኛ ነጥቤ ላይ እናገርበታለሁ። ግን የመውደቃቸው ውጤት ምንድነው ብላችሁ ብትመለከቱ፣ በእርግጥ ለምን ወደቁ? ለራሳቸው በራሳቸው ለመጽደቅ በመሞከር የእግዚአብሔር መንገድ እዚህ ጋ ነው፣ እነሱ በራሳቸው መንገድ። የእግዚአብሔር ሀሳብ እዚህ ጋ ነው፣ እነሱ በራሳቸው ሀሳብ። እግዚአብሔር ወደ እኔ ትመጣላችሁ ብሎ የሰጠው መንገድና ግልጽ የሆነ በብሉይ ኪዳን ላይ የተሰጠ ተስፋ እያለ እነሱ የራሳቸውን ክሊክና ሃይማኖት ስለ መሠረቱ ነው። እግዚአብሔር የማይቀበለውን ነገር ለምሳሌ አንዱ ነገር ምንድን ነው፣ እስራኤላውያን አስርቱ ቃላት ብትመለከቱ የተሰጡት ሰዎች እንዲጸድቁ ለማድረግ አይደለም። የጸደቁ ሰዎች የእግዚአብሔርን ሕይወት እንዲኖሩ መመሪያዎች ሆኖ ነው የተሰጡት እና እነሱ ግን ምንድን ነው ያደረጉት? እነዚህንና የመሳሰሉ ህግጋትን መጠበቅ ነው ከእግዚአብሔር ጋር ሊያስታርቀን የሚችለው የሚል ሀሳብ ነው ይሰጡ የነበረው። ይሄ መቶ በመቶ ከመጽሐፍ ቅዱስ እውነት በጣም የተቃረነ ነው። ስለዚህ የእግዚአብሔርን መንገድ፣ የእግዚአብሔርን እውነት ባለመቀበላቸው ወደቁ። ግን የመውደቃቸው ውጤት ስትመለከቱ ይሄ ጌታ ኢየሱስ ክርስቶስን አይተው የእግዚአብሔር መንገድ እንደሆነ ባለመቀበላቸው ያጋጠማቸው ውጤት በጣም አዝ አሰቃቂ ነው። ብዙዎች ጊዜያዊ እና ዘላለማዊ ችግሮች በህይወታቸው መጥተዋል። ጊዜያዊ የእግዚአብሔር ምሕረት እዚህ ከነሱ ተወገደ። ዘላለማዊ የእግዚአብሔር ፍርድ በነሱ ላይ መጣ። እዚህ የታሪክ አጥኚ ሰው አለ በመካከላችን እና መጽሐፍ ቅዱስ ታሪክ ብትመለከቱ በሰባ ዓመተ ምህረት የኢየሩሳሌም ከተማ በሮማውያን ጌታ ኢየሱስ ክርስቶስ ከተሰቀለና ካረገ በኋላ ከጥቂት አስር ዓመታት በኋላ በሮማውያን እንዳለ ነው የፈራረሰችው። ያ ክቡር የሆነው የሰለሞን ቤተ መቅደስ እንዳለ ነው የወደመው። በጣም ይገርማችኋል። ጌታ ኢየሱስ ክርስቶስ ላይ ያላቸው የነበራቸው አመለካከት ነው አይሁዳውያንን እንዲንኮታኮቶ ያደረጋቸው ነገስታትን አሁን ገዢዎችን ግለሰቦችን ቤተሰቦችን ቅድም ብያለሁ የመውደቃቸው ውጤት ወንጌልና የወንጌል ስብከት አገልግሎት እድል ከነሱ ተነሳ ተወገደ ለአሕዛብ ተሰጠ ይሄ የእግዚአብሔር እውነት ነው አሁን እዚህ ጋር ያለው ቃል በጣም ወሳኝ ነው ያልኳችሁ ለዚህ ነው ከእግዚአብሔር እየራቁ እየራቁ እውነት እየጠፋባቸው በውሸትና በጨለማ ውስጥ ለመቀመጥ ቻሉ እኔ እዛ ለንደን በነበርኩበት ጊዜ የወንጌል አገልግሎት እንወጣለን፣ ሰዎችን ወደ ቤተ ክርስቲያን እንጋብዛለን። እና ብዙ ጊዜ አይሁዳውያን አጋጥመውኛል። አንድ ጊዜ በበር ላይ በቤተ ክርስቲያን በር ላይ ቴብል አለን። እዛ ስንመሰክር አንድ ቤተሰብ አይሁዳዊ ቤተሰብ በዛ አልፎ አቁሜ አነጋገርኳቸው እና ትልልቅ ሰዎች ናቸው። ሰባ ስልሳ አምስት ዓመት በላይ ናቸው። ያው ሀብታም አይነት ሰዎች ናቸው። ግን በጣም የሚያስደነግጥ ነገር ነው። ሴትዮዋ የነገረችኝ የሙሴ ታሪክ በሙሉ አፈ ታሪክ እኮ ነው ያለችኝ። መጽሐፍ ቅዱስ አፈ ታሪክ አይደለም፣ እና እኔ ነገርኳት። እንዴ አርኪኦሎጂ በሙሉ ይህንን እኮ ነው ያረጋገጠው። የት ነው ያለሽው አርኪኦሎጂ ኤቪዳንሶች፣ ስለ እስራኤል ስለ ሙሴ እዚህ ቦታ ብዬ ነገርኳት እና ልባቸው እየጨለመ ከእግዚአብሔር እውነት ኢቭን እናምነዋለን እንከተለዋለን፣ ከሚሉት ከብሉይ ኪዳን እምነት እንኳን በጣም በጣም በከፍተኛ ደረጃ ርቀው ነው ያሉት። ለምን መሰላችሁ? ክርስቶስ ላይ ያላቸው አመለካከት፣ ክርስቶስን በተመለከተ ያላቸው ግንዛቤ ትክክል ስላልሆነ ወደቁ። ስለዚህ ይህን ነው እዚ ጋር ስምዖን የሚናገረው ለእስራኤል ለብዙዎቹ በእስራኤል ላሉት ለመውደቃቸው ምልክት ነው ጌታ ኢየሱስ ክርስቶስ። እና ሁለተኛው ነገር ዘለቄታዊ ጥቆማው እዚህ የማየው በእስራኤል የብዙዎች መነሳት ምክንያትና ምልክት ነው ጌታ ኢየሱስ ክርስቶስ። ታያላችሁ፣ ብዙዎች በእስራኤል ውስጥ ተነስተዋል። ጌታ ኢየሱስ ክርስቶስን አይተው ከሞት ከኃጢአት ዕዳ ኢየሱስ ክርስቶስን ተመልክተው ኃጢአት ካመጣው መንፈሳዊ ሞት ከአዘቅት ውስጥ ከህይወት ኪሳራ ከጭንቀት ከውጣ ውረድ ውስጥ የወጡ ብዙ ናቸው። አንድ ምሳሌ ልስጣቸው። አንድ ሴት በምንዝር ተያዘች ተብሎ ፈሪሳውያን በሙሉ ከበው የሙሴ ሕግ እንደዚች ያለችውን ውገሯት በድንጋይ ነው ያለው ብለው ይዘዋት መጡ። ወንድየውን እኳ አልያዙትም፣ እና ሴትዮዋን ብቻ ነው ይዘው የመጡት እና ጌታ ኢየሱስ ክርስቶስ ጎንበስ ብሎ ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውርባት ብሎ ሲናገር ሁሉም ራሳቸውን እያዩ በሙሉ ወደ ኋላ ከነድንጋያቸው ጠፉ። ሴትዮዋ ብቻዋን ቀረች። ጌታ ኢየሱስ ቀና ብሎ ሲመለከት አንቺ ሴት ማንም የፈረደብሽ የለም? የፈረደብኝ የለም። እኔም አልፈርደብሽም ከእንግዲህ በኋላ ኃጢአት አትስሪ። ከእንደዚህ አይነት ምስቅልቅል የወጡ እጅግ በጣም ቁጥር የሌላቸው ሰዎች ናቸው። ጌታ ኢየሱስ ክርስቶስን በመመልከት ብዙዎች ከአዘቅት ውስጥ፣ ከችግር ውስጥ፣ ከውጣውረድ ውስጥ፣ ከጭንቀት ውስጥ፣ ከዘላለም የህሊና ክስ ውስጥ ነፃ ወጥተዋል። ዛሬም ለእኛ እንደዚህ አይነት ነፃነትን ሊሰጠን ነው ጌታ ኢየሱስ ክርስቶስ የሚፈልገው። እኔን የምትመለከቱ ከሆነ ትነሳላችሁ፣ እንደወደቃችሁ አትቀሩም፣ ከወደቃችሁበት ትነሳላችሁ የሚል ነው ጌታ ኢየሱስ ክርስቶስ በዚህ ቃል መሰረት የሚናገረን። ግን እንግዲህ ለምን ተነሱ የሚለውን ነገር ስናይ የመጣበትን ዓላማ ማንነቱን፣ መቀበላቸው መገንዘባቸው አዳኝ መሆኑን ስላመኑ በሱ በኩል ብቻ ነው ወደ እግዚአብሔር መግባት የሚቻለው የሚለው ነገር ልባቸው ስለሰረጸ እና እግዚአብሔርም አይናቸውን ስለከፈተላቸው ነው። የመነሳታቸው ውጤት ምንድን ነው? ይችን ጠቀስ አድርጌ ወደሚቀጥለው ክፍል አልፋለሁ፣ ሰዓት ለመቆጠብ። የመነሳታቸው ውጤት ከእግዚአብሔር ጋር ታርቀዋል። ኃጢአትና የኃጢአት ፍዳ የኃጢአት እዳ ተከፍሎላቸዋል። ምክንያቱም የመጣው ይሄ ህፃን ነው። የመጣው በኋላ መስቀል ላይ ተሰቅሎ የእነሱን የኃጢአት እዳ ሙሉ ለሙሉ ከፍሎ ዘላለማዊ ከእግዚአብሔር ጋር የመታረቅን ህይወት እኛ የዘላለም ህይወት የምንለውን አስገኝቶላቸዋል። ሐዘናቸው፣ ስጋታቸው፣ ፍርሃታቸው፣ መንፈሳዊ ጥልቅ ጥያቄዎቻቸው በሙሉ ተመልሰውላቸዋል። የሚገርም ነው። ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ ይህንን ለምልክት የተሾመውን ህፃን ለእኔም ምልክት ሆነህ ነው የመጣኸው ብለን ስንቀበለው፣ ልባችንን ስንሰጠው፣ ኃጢአታችንን ተናዘን፣ በአንተ ላይ መታመን እፈልጋለሁ ብለን ስንመጣ፣ ወዲያውኑ ከመቅጽበት የሆነ የህይወት ለውጥ፣ ሰላም፣ ደስታ፣ እረፍት በህይወታችን እንዲሆን እግዚአብሔር ያደርጋል። ብዙ ሚሊየን ሰዎች ክርስትናን ተቀብለው ወደ ክርስቶስ ኢየሱስ የመጡበት ምክንያት ይሄ ነው። እኔ ጌታን እንደዚህ የተቀበልኩት፣ ያው ታውቃላችሁ፣ ከኦርቶዶክስ እምነት ነው የመጣሁት እና መጀመሪያ ቤተ ክርስቲያን የሄድኩለት እንደዚህ ነው የሆነው። አንድ በጣም የምወደው ጓደኛ ነበር። አዲስ አበባ አስረኛ ክፍል እየተማርኩ ጎን የሚቀመጥ እና ከደብረ ብርሃን ነው አዲስ አበባ የሄድኩት እና የገጠር ልጅ ነኝ እና ጎኔ ይቀመጣል። ደህና ተስማምተናል። ልጁ ጸባያማ ነው እና አንድ ቀን እሁድ ገብርኤል ቤተ ክርስቲያን ካዛንችስ ጸልዬ አስቀድሼ ስመለስ ቁርስ ቤት በላሁና ወደ መንገድ ስወጣ ያ ልጅ ከአንድ ተለቅ ካለ ሰው ጋራ አብሮ ያወሩ ይሄዳሉ። እና የት ነው የምትሄዱት? ብዬ ስጠይቃቸው ቤተ ክርስቲያን አሉኝ። እና ቤተክርስቲያን ሲሉኝ እኔ ቤተክርስቲያን ወዳለሁ ዱሮ ቤተክርስቲያን ውስጥ ነው ያደግነው እና ልቤ ምንድነው ትርትር አለና ትርትር አለና አይደለም ምንለው እና ተከትያቸው ይሄኩ እኔም ልምጣ አልኳቸውና አሉኝ ሄድን ሄድን ሄድን እና እንደዚህ አይነት አዳራሽ ውስጥ ገቡ እና እኔም አቀው ቤተክርስቲያን እንግዲህ የኦርቶዶክስ ቤተክርስቲያን ታውቃላችሁ ሶስት ክብ ያለው ነው እና እንደዚህ አይነት ቦታ መቀመጥ መግባት ሲገባቸው እንደዚህ አይነት መቀመጫ ያለው ቦታ ስላለ ልቤ ደነገጠ። እና ይሄ የፀረ ማርያሞች ቦታ መሆን አለበት አልኩኝ። እና የፀረ ማርያሞች ቦታ ነው። 18 ዓመት ምናምን አካባቢ ያኔ ልቤ ያው የአፍላነት አለው። እና ቆይ አልኩኝ አንድ ቀን መጥቼ እነዚህ መሪዎች ጭንቅላቱን አንዱን ፈርክሼ በድንጋይ ወይ በጩቤ ሰክቼበት ለሃይማኖቴ ሞታለሁ። እውነት ነው እምላችሁ፣ እንደዚህ ነው ያልኩት እና ለሃይማኖቴ ሞታለሁ ብዬ እያሰብኩ ሰው እየወጣና ፕሮግራሙን የሚመራው ጸለ ይህ እንዴት አይነት ጸሎት ነው አልኩኝ። እና ከዛ መዝሙር ተዘመረ። ልክኛ እንደዘመር ነው በጣም ልብ የሚነካ መዝሙር ነው እና ጥያቄ በጥያቄ ሆንኩኝ። እና ከዛ በኋላ ሰውየው መስበክ ጀመረ። ስለ ኃጢአትና ከእግዚአብሔር ጋር እንዴት መታረቅ ስለሚቻል እንደሚቻል ይናገር ጀመር እና ስለ እኔ ቀድሞ የነገሩት ነገር መሰለኝ እና ዞር ብዬ አያቸዋለሁ። ደግሞ ከዛ በፊት እንደዚህ ነው ቀጠሮም አልነበረንም። እና በጣም ደንቆኝ ብቻ አልኩኝ እግዚአብሔር የሚባለው አምላክ የሚመለከው ለካ እንደዚህ ነው ብዬ ወስኜ ተመለስ እግዚአብሔር የሚባለው አምላክ ለካ የሚመለከው መመለክ አለበት እንደዚህ ነው አልኩኝ። የድንጋይ መወርወሩም ጩቤ መውጋቱ ምኑም ቀረ ከሀሳቤ ውስጥ ከዛ በሳምንቱ በሳምንቱ እና በሌላኛው ሳምንት ለመሄድ ስሞክር ገና ነበረ እህቴ እን ይህን የምትሄደው የሆነ ቸርች እሄዳለሁ እና እዛ ጋ ነገሮች ተበላሹ። እኔ አላወኩም ለካ ሰዎች አይፈልጉትም ይህንኛውን መንገድ እና ነገሩ ብዙ ነው ግን አያችሁ፣ ኢየሱስ ክርስቶስን ሰዎች ሲያዩ በኢየሱስ ክርስቶስ ላይ ያላቸው አመለካከት ወይ ለመውደቃቸው ወይ ለመነሳታቸው ትልቅ ምክንያት ነው የሚሆነው። በህይወት ለመኖራቸው ራሱ እኔ ጌታ ኢየሱስ ክርስቶስን እንደ ግላ ዳኝ ባልቀበል እኔ ራሴን አውቀዋለሁ፣ በህይወት አልኖርም ነበር። እግዚአብሔር ግን ታላቅ አምላክ ነው። ወደ ራሱ ሰዎችን አምጥቶ ሰዎችን በህይወት ያኖራል። እና እንግዲህ ሰዎች ለመነሳታቸው እና ለመውደቃቸው ምልክት ነው የተሾመው። ወደ ኢየሱስ ክርስቶስ መጥቶ የሚወድቅ ሰው የለም። ወደ ኢየሱስ ክርስቶስ ሳይመጣ ግን የሚወድቅ ሰው እልፍ ነው። ስለዚህ ለመውደቅ እና ለመነሳት የተሾመ አሁን እዚህ መካከላችን ወጣቶች አላችሁ። እናንተ ወጣቶች ስሙ በደንብ፣ ህይወታችሁ በተሳካ መንገድ እንዲኖር በዚህ ምድር የምትፈልጉ ከሆነ ኢየሱስ ጋር ብቻ ነው መጠጋት ያለባቸው። ይቺ ዓለም ሰባሪ ናት፣ ሰይጣን ሰባሪ ነው፣ ኃጢአት ሰባሪ ነው። ጌታ ኢየሱስ ክርስቶስ ብቻ ነው ሰውን በዘለቄታዊ ህይወት ሊመራ የሚችል። እኛም ትልልቆቹ ለእኛም መፍትሄው ምንም ወደ ግራ ወደ ቀኝ የማይባለው እውነተኛው የመነሳታችንና በህይወት የመኖራችን ምክንያት የሚሆነው ጌታ ኢየሱስ ክርስቶስ ብቻ ነው። ነገስታት ወድቀዋል። ጌታ ኢየሱስ ክርስቶስ ጋር ያላቸው አመለካከት መጥፎ ስለሆነ የተቃወሙት ሁሉ እኔ ብዙ ታሪክ ልነግራችሁ እችላለሁ፣ ጊዜ አይበቃም። ጌታ ኢየሱስ ክርስቶስ ላይ መጥፎ አመለካከት ኖሯቸው የተነሱና የቆሙ ታይቶ አይታወቅም በታሪክ። የተስፋዬ ጋቢሶ መዝሙር ብትሰሙ ብዙዎች ተነስተው ተረቶች ሆነዋል ነው ያለው እና እኛ ግን በጌታ አለን በሕይወት እግዚአብሔር መስገ ጌታን ያመኑና በጌታ የቆሙ ሰዎች እስካሁን ታሪካቸው መጽሐፍ ቅዱስ ላይ ይነገርላቸዋል። አመንዝሮች የነበሩ፣ ነፍሰ ገዳዮች የነበሩ በጌታ በኢየሱስ በመለወጥ እና ብዙዎች ተነስተዋል። በጌታ በኢየሱስ ብዙዎች ደግሞ ኢየሱስን ተቃውሞ ምን ሆነዋል? ወድቀዋል። እዚህ ምድርም ላይ ራሱ ታሪካቸው አልባሌ ሆኗል። እዚህ እንግሊዝ ሀገር ውስጥ በጣም የታወቀ የካቶሊክ ጳጳሱን ያየ ንግስቲቱ የሾመችው ጂም ሳቪል የሚባል ሰው የቢቢሲ ሪፖርተር ነው። በጣም የታወቀ በእንግሊዝ ሀገር ሰው አውቃለሁ እና ታውቃላችሁ። እስከሚሞት ድረስ ክብሩ በማንም ሰው አልተነካም። ግን ከሞተ በኋላ ከአምስት መቶ በላይ ሴቶች እንደደፈረ ሚስጥር ወጣ ህፃናት፣ ወንዶች፣ ሴቶች መቃብሩ ላይ የተቀመጠው የሐውልት ኢሚዲየትሊ ተነሳ እና የመሰደቢያ የመዋረጃ ምልክት ነው የሆነው። ኢቨን ሰዎች ተቀብረው እንኳን ኃጢአታቸው ያሳድዳቸዋል። ተቀብረው እንኳን የጌታ ኢየሱስ ክርስቶስ ላይ ያላቸው አመለካከት እንደ እግዚአብሔር ቃል ካልሆነ ብዙዎች ዝነኞች ወድቀዋል። ጌታ ኢየሱስ ክርስቶስን ግን ያከበሩ ምስኪኖች፣ ተራዎች ተከብረዋል። ወደ ልዩ ክብር ውስጥ ገብተዋል ጌታ ኢየሱስ አክብሯቸዋል። የምልክቱ ወቅታዊ ጥቆማ የሚል ሌላ ነጥብ አለኝ። ይህንን ፈጠን ፈጠን ብዬ እናገረውና ወደ ማጠቃለያ ነጥቦች እመጣለሁ። የምልክቱ ወቅታዊ ጥቆማ ይሄ ስምዖን ሲናገር እንዲህ ብሎ ነው የተናገረው፣ እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ብሎ ተናግሯል እና የሰዎች የልብ ሐሳብ እንዲገለጥም ነው ጌታ ኢየሱስ ክርስቶስ የተሾመው። አሁን ጌታ ኢየሱስ ክርስቶስን ሲያዩ ሰዎች ልባቸው ምን እንደሚያስብ ምን እንደሚመኝ እግዚአብሔርን በተመለከተ ምን እንደሚያውጠነጥን ጌታ ኢየሱስ ክርስቶስ የመግለጥ ምክንያት ሆኖ ምልክት ሆኖ ነው የተሾመ ነው የሚለው እና ይሄ ክፍል ይሄ ጥቅስ በጣም ጥልቅ ጥቅስ ነው። የሰዎች ልብ ተብሎ የተገለጠው በእርግጥ የሰው መንፈሳዊ ማዕከል የማሰቢያ ማንነታቸው ነው ማለት ልብ የሚለው ቃል ነፍሳችንን ነው የሚጠቁመው። ይሄ ደም የሚመታውን አይደለም፣ ማዕከላዊ ህይወታችንን ነው የሚጠቅሰው እና ነፍሳችንን ነው የሚያሳየው። በኃጢአት ምክንያት የእኛ ነፍስ የኃጢአት እስረኛ ናት፣ የአመፅ እስረኛ ናት። በኃጢአት ሀሳብ ውስጥ ነው ሁል ጊዜ የምናሳልፈው። ይሄ እኛና ኃጢአት የተያያዝነን እና እኔ እዚህ ጋር አንድ ምሳሌ ምሳሌ እንዳላበዛባችሁ እንጂ ምሳሌ ለመስጠት እዚህ አንድ የሆነ ስራ የምሰራበት ቦታ አለ። እዛ አዲስ ሀያ አምስት ምናምን አመት የሚሆነው ወጣት ልጅ ተቀጥሮ መጥቷል። እና ድንገት ስለ አንዳንድ ነገሮች ውይይት ተነሳ። ና ያለ ሰዓቱ ነው የመጣው እና የብሉይ ኪዳኑን እግዚአብሔርን የአዲስ ኪዳኑን እግዚአብሔርን አሜሪካዊ ነው። እና ቀጥታ ብቻ በቀጥታ ብቻ የሆነ ቃሉን መናገር አልፈልግም። እግዚአብሔርን ቀጥታ የሚሳደብ ቃል ተናገረ እና እኔ ዞሮ አልኩና ምን ማለት ነው አልኩት። የምትናገረውን ነገር ታስተውለዋለሁ አልኩት። እና አይ እንደዚህ እንደዚህ ነው ምናምን አለ። ኖ ልክ፣ ልክ አይደለም። አንተ ስለ እግዚአብሔር ታሪክ ታውቃለህ፣ ስለ እግዚአብሔር እውነት ታውቃለህ፣ እግዚአብሔር በሰው ሕይወት ውስጥ የሚሰራውን ሰዓት ታውቃለህ? አላቅም አለ። ስለዚህ የማታውቀውን ነገር መናገር የለብም። አፍተር ኦል አንተ የምትናገራቸው ሰዎች ምን አይነት ሰዎች እንደሆኑ እራሱ አታቅም፣ የእኔም ባግራውንድ አታውቅም እና ዝም ብለ ስለ እግዚአብሔር መናገር አችልም። ድንገት እንደዛ ነገርኩትና ጸጥ አለ። ምልላችሁ ፈልጌ ነው። ኢየሱስ ክርስቶስንና እግዚአብሔርን በተመለከተ ሰዎች ልባቸው ውስጥ ጨለማ፣ ክፋት፣ ጥላቻ ሞልቶባቸዋል፣ ይገርማቸዋል። አሁን እዚህ ጋር የተወሰኑ ነጥቦች ዘርዝር ያለኝ ሰዎች ስለ እግዚአብሔር ምን ያስባሉ። በኃጢአታቸው ውስጥ በመሆን ስለ እግዚአብሔር ያላቸው ሀሳብ ምንድን ነው? ብዙዎች ግዴለሾች ናቸው። ስለ እግዚአብሔር ስለ እግዚአብሔር ብዙ ሰዎች ምንም የማያገባው ዝም ብሎ እዛ ሰማይ ላይ የተቀመጠ የተረሳ ነገር ይመስላቸዋል። አንዳንዶች ግን አይደለም፣ እግዚአብሔር በሰው ሕይወት ውስጥ የሚሰራ ጻድቅ፣ ቅዱስ፣ እውነተኛ፣ ታላቅ አምላክ ነው። ይህንን ፍጥረት ዓለም በሙሉ ይዞ የሚያንቀሳቅስ የሚመራ፣ ታሪክን የሚመራ ታላቅ ቅዱስ እውነተኛ አምላክ ነው። አንዳንዶች እግዚአብሔር ነፃነት ገፋፊ ይመስላችኋል። በኃጢአት ውስጥ የሚገኝ ነፃነትን ኖ ኖ ኖ ልክ አይደለም፣ ያ ልክ አይደለም፣ ይሄ ልክ አይደለም፣ እንደዚህ ማድረግ የለብም፣ እንደዚህ ማድረግ የለብም ብቻ የሚል ይመስላችኋል። ግን እንደዛ አይደለም። እግዚአብሔር እንደ እግዚአብሔር ያለ ደግ የለም እንደ እግዚአብሔር ያለ ክቡር የለም። እንደ እግዚአብሔር ያለ ጠባቂ የለም። እንደ እግዚአብሔር ያለ መልካም የለም። አንዳንዶች ምን ያስባሉ? እግዚአብሔር ማለት ፈዛዛ እንድንሆን በቃ ኋላ ቀር እንድንሆን እና ደግሞም ጨካኝም አድርገው ሊቆጥሩት ይፈልጋሉ። እንደ እግዚአብሔር ያለ ቸር ማንም የለም። እንደ እግዚአብሔር ቸር ባይሆን ኖሮ እኛ አንዳንዶቻችን በሕይወት መቆም ራሱ አይገባንም ነበር አንዳንዶቻችን ለደቂቃ፣ ለሰዓት እንኳን ለሰከንድ እንኳን ግን እግዚአብሔር ቸር ነው። ታጋሽ ነው። አስደናቂ አምላክ ነው እና የብዙዎች የልብ ሀሳብ ጌታ ኢየሱስ ክርስቶስን ሲያዩ ውስጣቸው ስለ እግዚአብሔር ያለው ነገር የሚገለጠው ጌታ ኢየሱስ ክርስቶስ ሲገለጥ ነው እና ያን ጊዜ የዘመኑ ሃይማኖቶች፣ የሃይማኖት መሪዎች እና ተከታዮቻቸው ፈሪሳውያን ጻድቃን ተብለው መቆጠር ይፈልጉ ነበር ትክክል ባልሆነ መንገድ ስማቸው እንዲነሳ ገናናነታቸው እንዲታወቅ። በዚህም ዘመን አሉ ሰዎች እንደዛ የሚያደርጉ ፀሐፍቱ ተቃዋሚዎች፣ አሳዳጆች፣ ነፃ ሀሳቢዎች ይመስሉ ነበር፣ ልክ እንደ አሁኑ ሊበራልስ እንደምንላቸው፣ ግን ቀጥታ ጌታ ኢየሱስ ክርስቶስን የሚቃወሙ ነበሩ። የዘመኑ የፖለቲካ ሳይንስ ሰዎች፣ ሄሮዳውያን፣ የሄሮድስ ባለሟሎች፣ ግሪካውያን፣ ሮማውያን በሙሉ ግዴለሾች፣ ራስ ወዳዶች ሳይንስ ተከታይ ፍልስፍና ወዳጆች የሚመስሉ ነገር ግን በውስጣቸው በሚስጥር ጣዖትን፣ ጥንቆላን የሚያመልኩ። ኢትዮጵያ ውስጥ ዜና አልሰማችሁም? የመንግስት ባለስልጣናት ጠንቋዮች ቤት እንደተገኙ አልሰማችሁም? ውጭ ውጭውን ግን ክርስትናን ሲጠሉ፣ ክርስቲያኖችን ሲያሳድዱ ነው የምታያቸው። ውስጥ ውስጡን ግን ምንድን ናቸው? ጣዖት አምላኪዎች፣ ሰይጣን ተከታዮች፣ ጠንቋይ ተከታዮች ናቸው። እንደዚህ ነው። ይሄ ታሪክ በሙሉ የሚያውቀው ነገር ነው። ተራማጅ አዋቂ የሚባሉ ጠንቋይ ቤት ተገኝተዋል። እዚህ ጋር ጠቅሻለው። እንደገና የሰው ልብ ሀሳብ ምን እንደሆነ ለመግለጥ ጌታ ኢየሱስ ክርስቶስ ተሾሟል። ልክ እሱን ሲያዩ ሰዎች እግዚአብሔርን የሚጠሉ ወይም ደግሞ ልክ እሱን ሲያዩ ኦ ይሄ ነው የእግዚአብሔር መንገድ፣ በዚህ መንገድ ነው ወደ እግዚአብሔር መምጣት የሚቻለው፣ እኔ ሕይወቴንም ልቤንም በዚህ መንገድ ውስጥ ለማኖር ክርስቶስን እንደ ግላዳኝ ይቀበላለሁ ብለው የሚመጡት ሰዎች ክርስቶስን ሲመለከቱ ነው የልባቸው ሐሳብ ጥፋት ሲሆን፣ ይሄ ኢየሱስ ክርስቶስ የማሰናከያ ድንጋይ እንቅፋት ይሆንባቸዋል። ኢየሱስ ክርስቶስ ግን ሰላም ሰጪ ነው፣ እረፍት ሰጪ ነው፣ ህይወት ሰጪ ነው። ግን አሁን እኔ የምናገረው ነገር እየገባችሁ ከሆነ ጌታ ኢየሱስ ክርስቶስ የተሾመው ምልክት እንዲሆን ነው ለብዙዎች ለመውደቃቸው ለመነሳተው ለመነሳታቸው የብዙዎች የልብ ሐሳብ ውስጣቸውን የሚመራው ነገር ምን እንደሆነ እግዚአብሔር የሚገልጥበት ምልክት ሆኖ ነው የተገኘው። እግዚአብሔርን የምትወዱ ከሆነ ከኃጢአት ነፃ ለመውጣት የምትፈልጉና የዘላለም መንግስት መውረስ የምትፈልጉ ከሆነ ወደ ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ ምህረት ይሰጣችኋል። በሱ በኩል እግዚአብሔር ጋር ትገባላችሁ። ሰዎች ጌታ ኢየሱስን ሲያዩ የሚሰጡት ምላሽ የልባቸውን ሀሳብ የሚገልጥ ነው። እዚህ ጋር ሃና ለብዬ የጻፍኩት ነገር አለ ለእግዚአብሔር ጥላቻ እና ተቃውሞ፣ ምክንያቱም ለሚቃወሙት ምልክት ነው እና ሁለተኛው እግዚአብሔርንና ምህረቱን ተጠምተው የሚመጡ ሆነው ይገኛሉ። እግዚአብሔርን የሚመለከው ልክ እንደዚህ ነው። እኔ ቅድም ያልኩት ምስክርነቴ፣ ወደ እግዚአብሔር መምጣት የሚቻለው ልክ እንደዚህ ነው። እግዚአብሔር እግዚአብሔር የሚገኘው ልክ እንደዚህ ነው። ቃሉ ለካ እንደዚህ ነው የሚለው። ስለዚህ ከቃሉ ውጪ እግዚአብሔር ሊገኝ አይችልም። በቃሉ መሰረት ወደ እግዚአብሔር እንመጣለን። በሆይ ሆይታ፣ በጩኸት እግዚአብሔር ሊገኝ አይችልም። እንደ ቃሉ እንደ ቃሉ ነው ሊገኝ የሚችለው። ስለዚህ ምልክቱ አሁን እኔ መጨረሻ ላይ ስመጣ ስለ እኛ ምን ይናገራል? አሁን ስለ አንተ ምን ይናገራል? ስለ አንቺ ምን ይናገራል? ስለ እኛ ምን ይናገራል የሚለውን ጥያቄ ስንጠይቅ፣ ስለ እግዚአብሔር የምናስበው ሀሳብ ምን እንደሆነ ይናገራል። ግዴለሽነት ነው? ጥላቻ ነው ወይስ ምን? በእግዚአብሔር ምልክት ራሳችንን መፈተሽ አለብን። ማ ማለት የምንድ ነው? በክርስቶስ ውስጥ ከክርስቶስ ጋር ነኝ፣ ክርስቶስን ተቀብያለሁኝ፣ ክርስቶስን አክብር ዋለሁኝ፣ ክርስቶስ ለእኔ የተሰጠ ስጦታ መሆኑን አውቄ ተገንዝቤ በክርስቶስ ውስጥ ተገኝቻለሁ ወይስ አይደለሁም የሚለውን ነገር ይናገራል ስለኛ። እግዚአብሔር ደግሞ ውስጣችንን ያውቃልና የክርስቶስ መገለጥ በውስጣችን ምን ለውጥ አመጣ? አዎ ጥሩ። ወደ ክርስቶስ የሚያመጣው መንገድ ይሄ እንደሆነ ካወቅን ወደ ክርስቶስ መተን ምን ለውጥ አግኝተናል? ድሮ እንደነበር ነው አሁንም ነን ወይስ አዲስ ህይወት፣ አዲስ ለውጥ፣ አዲስ አላማ፣ አዲስ ልብ ውስጣችን ውስጥ ገብቷል? ካልገባ ገና ነን። ምን ለውጥ አመጣ? ውድቀት የውድቀት ውጤት ብዙዎች ወድቀዋል። እኔ እማቃቸው በጣም ብዙ ሰዎች በግል እማቃቸው፣ ክርስቶስን በመናቅ ክርስቶስን በመተው ርካሽ አልባሌ ሁኔታ ውስጥ ወድቀዋል። ደግሞ ብዙዎች ተነስቶ አይቻለሁ። እኔ መቼም አንዳንድ ጊዜ የሰዎችን ህይወት እግዚአብሔር እንደ ታሪክ ይጠቀማል መሰለኝ። ዝዋይ የሚባል አገር ኖርያለሁ እና ዝዋይ የሚባል አገር ቤቴ ነው፣ ቤተ ክርስቲያን የጀመር ነው እና እንደ ትንሽ በቃ እኔና ባለቤቴ ከዛ ጀመርንና በከተማ ውስጥ ታዋቂ ቸርች ሆነ። ዝም ብሎ እንደዚህ ነው አሁን የምናገር የነበረው። እና አሁን ያን ጊዜ ጌታን ከነ ቤተሰቦቻቸው ያገኙ ልጆች አሁን ያሉበትን ደረጃ ሄጄ በየተወሰነ አመት ስጠይቅ የሚገርም ነው። አንዳንዶቹ ፕሮፌሰሮች ናቸው፣ ዶክተሮች ናቸው፣ አካውንታንት ናቸው። እኔ እንደዚህ እንደ ህፃን እንደ ሳምሪ እማቃቸው ልጆች የሚገርም ነገር የሚገርም ነገር ነው። ጌዶ የሚባል ሀገር ኖር ያለው እዛ ታስር ያለው እንዳውም ከቤት የተወስጄ አጼ ያቀዋል ጌዶን የመጀመሪያ ልጄን የወለድኩት እዛ ነው። እዛ ከተማ ውስጥ ወጣቶች ሆነው ወደ ጌታ የመጡ ሰዎች ዛሬ ብጠሯቸው የማይሰሙ አይነት ናቸው፣ በትልልቅ ደረጃ ላይ ያሉ ጎጃም ደግሞ ጎጃም እንደዚሁ ይጃሉ የሚገርም ነው። እግዚአብሔር ጋ ጋር መተው ጌታ ኢየሱስ ጋር መተው የወደቁ ሰዎች የወደቁ ሰዎች ተነስተዋል። እኔ ዝዋይ ውስጥ የቤቴን ሽንት ቤት የቆፈረ ሰው አሁን በቀለ ፈረንጅ የሚባል ሰው አለ ዝዋይ ሄዳችሁ ብትጠይቁ የናጠጣ ሀብታም ነው። በጣም የሚገርም የገዛ ቤቴን ሽንት ቤት የቆፈረ እና ጌታን እኔ ቤት ነው የተቀበለው። ልጆቹ ቤተሰቡ የሚኖረው ኑሮ ሰዎችን ፋንድያ ላይ አንስቶ ሰማይ የሚያደርስ አምላክ ነው እግዚአብሔር። የተለየ ክብር ውስጥ የሚያስገባ እግዚአብሔር ነው እግዚአብሔር። እና መነሳት የመነሳት ውጤት በሕይወታችን እንዲታይ የሚያደርግ ይገርማል። እዚህ ጋር ባቆም ጥሩ ነው። በጣም ብዙ ነገር ውስጥ ሊያስገባኝ ስለሚችል፣ ስለዚህ ይሄ ስምዖን የሚባለው ሰው ሲናገር ሽማግሌ ነው። የብዙዎች ልብ ሀሳብ እንዲገለጥ በእስራኤል ላሉት ለብዙዎቹ ለመውደቃቸው፣ ለመነሳታቸው፣ ለሚቃወሙት ሁሉ ምልክት ሆኖ ተሾመ። ይሄ ይሄ የተሾመው ጌታ ኢየሱስ ክርስቶስ አደገ፣ በቀራኒው መስቀል ላይ ተሰቀለ፣ የእኔና የእናንተን ኃጢአት ተሸክሞ ተሰቃየ። ምን እንድንሆን? እንድንነሳ፣ እንድንቆም፣ በህይወት እንድንኖር፣ እንድንባረክ፣ ትልቅ ደረጃ ላይ እንድንደርስ፣ ህይወት የህይወት ዓላማና የህይወት ትርጉም እንዲገባን ጌታ ኢየሱስ ክርስቶስ ለእኛ በዚህ አይነት መልክን የተሰጠው እና ገናን ስናስብ ትናንትና፣ የአበሻውን ገና ይህንን ነገር በልባችን እንድናስብ እና ጌታ ኢየሱስ ክርስቶስ ለእኔ ማን ነው? ምንድን ነው? እና የህይወቴ የወደፊት አቅጣጫ በምን ላይ ነው መመስረት ያለበት? በክርስቶስ ላይ ወይስ በራሴ በኃጢአት በሰይጣን በዓለም ላይ? በክርስቶስ ላይ ቢመሰረት በጣም የተባረከ የተቀደሰ ውጤታማ የሆነ እና ለበረከት የሚሆን ነው የሚሆንልን። እና እግዚአብሔር አምላክ ይሄን ምልክት ሆኖ የተሰጠንን ጌታ ኢየሱስን በልባችን ገልጦት የልባችን ኃጢአትና ኃጢአተኝነት አሳይቶን ወደ እሱ መተን በእሱ ጽድቅና በእሱ ምሕረት እንድንገኝ እግዚአብሔር አምላክ ይርዳል። ጌታ ይመስገን ይሄ